ሱዳንን እየመሩ ያሉት የጦር አዛዦችና ተቃዋሚዎቹ ዛሬ የሰላም ስምምነት ተፈራርመዋል። ምርጫ እስከሚያካሄዱ ድረስ የጋራ ወታደራዊና የሲቪል ምክር ቤት እንዴት ይቋቋም በሚለው ዝርዝር ላይም እየተደራደሩ ነው የተገለጠው፣ ወይንም እንደተደራደሩ ነው የተገለጠው። ዝርዝሩን በተመለከተ ኢትዮጵያን ተወክለው ከአፍሪካ ኅብረት ጋር ሁለቱን የሱዳን ወገኖች ከሚያደራድሩት አምባሳደር መሐመድ ድሪር ጋራ ዘጋቢያችን እስክንድር ፍሬው ቆይታ አድርጓል በጣም አመሰግናለሁ ስለ ጊዜዎት አምባሳደር መሐሙድ ድሪር እርስዎ እንግዲህ ጠቅላይ ሚኒስትር አብይ አህመድን በመወከል በአደራዳሪነት እየተሳተፉ ይገኛሉና ና ምንድን ነው ዝርዝር ውስጥ በአጭሩ ይግለጹልን መጀመሪያ አምባሳደር ዋናነት የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ በዚህ በሱዳን ጉዳይ ላይ ከፍተኛ ትኩረት በመስጠት ይህንን ድርድር ከአፍሪካ ህብረት ጋር እያካሄድን እንገኛለን። ሁለቱን ወገኖች ለማቀራረብ በዋናነት በመካከላቸው የነበረው የመጠራጠር በተለይ ደግሞ በጁን እንደ አውሮፓውያን አቆጣጠር ሶስት ላይ የፈሰሰው የንጹሐን ዜጎች ደም ያገረሸው ጉዳይ ስለነበረ ከፍተኛ ጥረትን የሚጠይቅ ነበረ አቀራርቦ ሁለቱን በአንድ ጠረጴዛ ላይ አምጥቶ ለማነጋገር በራሱ ማለት ነው። በአሁኑ ወቅት ሁለቱ ወገኖች በርካታ ስብሰባዎችን በጋራ አካሄደናል። አንዳንዶቹ በተናጠል ሁለቱን ወገኖች ለየብቻቸው ያነጋገርንበትም ሁኔታ አለ። አሁን እንግዲህ በዚህ ደረጃ ላይ ሆነን ዛሬ ላይ ቆመን ማለት ነው አንድ የጋራ ስምምነት እንዲፈራረሙ ተደርጓል። ይኸውም የሽግግሩን ወቅት የሚኖሩ መንግሥታዊ መዋቅሮችን ያካተተ የፖለቲካዊ ሰነድ ነው ይሄ ለቀጣይ ህገ መንግስታዊ ሰነድ ለሚባለው ከፍተኛ አስተዋጽኦ የሚያደርግ እና አገሪቱ የወደፊት እጣ ፋንታን በትክክል የሚያስቀምጥ ፍኖተ ካርታ ነው ማለት ይቻላል። ለምሳሌ ያክል የስልጣን ክፍፍሉ በምን መልኩ ይሆን፣ ሁለቱ ወገኖች በተራ በተራ የሚያስተዳድሩት ጊዜያት የተለየበት አንድ የሚኒስትሮች ምክር ቤትም የሚመሰረትበት የሚኒስትር የሚኒስትሮች ምክር ቤቱን እጩች የሚያቀርበው የትኛው ወገን ነው፣ በምን አግባብ ይጸድቃል የሚለውም የታየበት አከራካሪ የነበረውና ወደኋላ ይዘግይ የተባለው የጊዜያዊ የሽግግሩ ህግ አውጪው አካል ነው። ይሄኛውን ሁለቱም ወገኖች በእኛ በኩል ባስቀመጥ ነው ሀሳብ በመስማማት ከሶስት ወር ጊዜ ባላነሰ ወቅት የሚመሰርቱት ይሆናል። ይሄም በራሱ የራሱ የሆነ ድርድር ያስፈልገዋል ማለት ነው እንግዲህ በስምምነቱ መሰረት ለሀያ አንድ ወራት የሽግግር ጊዜው በጀኔራሉ ይመራል ወይ በጀኔራል ይመራል ለአስራ ስምንት ወራት ወራት ደግሞ በሲቪል ይመራል የሚል ነው ይመስለኛል እና የሚኖሩ የሚኒስትርነት ቦታዎችም ክፍፍል ተደርጎባቸዋል አሁን የሁለቱ ወገኖች በጋራ አገሪቱን የመምራት ዋናው አስፈላጊነት በመካከላቸው የነበረውን ልዩነት በመቅረፍ እንደ አንድ አካል ሆኖ ሀገሪቱን እንዲያስተዳድሩ ነው። ይኸውም በቀጣይ ለሚካሄደው ሀገራዊ ምርጫ አገሪቱን በማዘጋጀት በህዝብ ተሳትፎ የተመረጠ ዲሞክራሲያዊ የሆነ መንግስት ወደ ስልጣን ለማምጣት ነው ትልቁ ዓላማ። ሌላው ደግሞ በዚህ በሽግግር ወቅት በተለያዩ አካባቢዎች ያሉ ግጭቶችን በሰላማዊ መንገድ በድርድር ለመፍታት ነው። አምባሳደር ይሄ ድርድር በአፍሪካ ህብረትና በኢትዮጵያ በጋራ የሚመራ ነው፣ የሁለትዮሽ ነው አመራሩም። ይህ የሆነበት ምክንያት የኢትዮጵያ ብቻ ብለን ብንንቀሳቀስ፣ የአፍሪካ ደግሞ በተናጠል ቢንቀሳቀስ ምንም ፋይዳ አይኖረውም ከሚል ብልህ የሆነ አስተዋይነት የተሞላበት የጋራ አረዳድ በመውሰድ የራሳችንን አጀንዳዎች በማዋሃድ እና እንደ አንድ አካል ሆነን በመስራት እንገኛለን። ስ አሜሪካን በተመለከተ ደግሞ ቪኦኤ ስለሆነ የማነጋግረው በሱዳን ላይ የተጣለ ሱዳን የአሸባሪ ወገኖችን የምትደግፍ አገር ናት የሚል መዝገብ ውስጥ ትገኛለች። ከዚህ መዝገብ ውስጥ ይህችን አገር ለማሰረዝ ደግሞ ከአንድ ዓመት ያላነሰ ዲፕሎማሲያዊ ጥረት ያስፈልገዋል። የአሜሪካ መንግስት በጎ ፈቃድን እያሳየ ነው። ስልጣኑ ወደ ሲቪሊየን ወይም ከተሸጋገረ ይሄንን ማዕቀብ ለማንሳት ፍላጎት እንዳለው ተገንዝበናል ተገንዝበናል ሲሉ እዛ ባሉት የአሜሪካ መንግስት ተወካይ አማካኝነት ነው። ድርድሩን እየተከታተሉ ባሉት የአሜሪካ መንግስት ልኡክ አማካኝነት ነው። አዎ በእነሱ አማካኝነት እንዲሁም የራሳቸውም አምባሳደር ባይኖራቸው ሻርጄ ዳፌር ወይም ስራውን የሚያከናውን ከፍተኛ ዲፕሎማት አላቸው። በቀጣይነት ደግሞ በህገ መንግስታዊ ሰነድ ላይ ውይይቱ ይቀጥላል ነው ያሉኝ አምባሳደር። በእርግጥ ይሄኛው ህገ መንግስታዊ ሰነድ ህገ መንግስታዊ የተባለበት ምክንያት የአገሪቱ ህግጋት አካል እንዲሆን ተፈልጎ ነው። በሌላ በኩል ደግሞ በአሁኑ ወቅት በፖለቲካ ሰነዱ ላይ የተነሱ ጉዳዮችን በዝርዝር ስራዎችን፣ ኃላፊነቶችንና ተግባራትን የሚያስቀምጥ ስለሆነ የሽግግሩ ወቅት ሆኖ ተካርታ ነው ለማለት ይቻላል። አምባሳደር መሐሙድ ድሪር የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛና አደራዳሪ ከካርቱም በስልክ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በጣም አመሰግናለሁ። ቸር አምላክ ይቅጠማል። መልካም ምሽት አምባሳደር።